ስፖርት ጤና ስጥልኝ፣ እንደምሰምታችኋል የሳምንቱን ዋና ዋና የስፖርት ዘገባ እነሆ። የታላቋ ብሪታንያ አትሌቲክስ ሰራተኞች ለአትሌት ሞፋራ የተሰጠውና ከፍተኛ ውዝግብ ያስነሳው በፈሳሽ መልክ የሚወሰደው የአበረታች ውህድ መረጃ ምናልባት በአግባቡ አልተመዘገበም ሲል ቢቢሲ ዘግቧል። በ2014 አትሌት ሞፋራ ከዋና ውድድሩ በፊት የወሰደው ኤርካርኔቲን የተሰኘው ውህድ ህግ ተላልፎ እንደሆነ በአሜሪካ የጸረ አበረታች ንጥረ ነገር ቢሮ ምርመራ እየተካሄደበት ነው ውህዱ የተሰጠው በወቅቱ የሞፋራ አሰልጣኝ በነበረው አሰልጣኝ አልቤርቶ ሳላዛር ትእዛዝ በብሪታንያ የሕክምና ቡድን ነው። ምንም እንኳን የብሪታንያ አትሌቲክስ ፌዴሬሽን ለአሜሪካ የጸረ አበረታች ንጥረ ነገር ኤጀንሲ የጠየቀውን መረጃ ሁሉ አሳልፎ የሰጠ ቢሆንም ሞፋራ በ2014 ከለንደን ማራቶን ውድድር በፊት ስለወሰደው ውህድ ቁልፍ የሕክምና መረጃ ሳይመዘገብ እንደቀረ ማረጋገጡን ቢቢሲ ዘግቧል። ኤልካኔቲን የተሰኘው በፈሳሽ መልክ የሚወሰደው ተጨማሪ ንጥረ ነገር በዓለም አቀፍ የጸረ አበረታሽ ንጥረ ነገር ኤጀንሲ ከተከለከሉት መድኃኒቶች ዝርዝር ውስጥ ባይኖርም በስድስት ሰዓት ውስጥ ከ50 ሚል በላይ መውሰድ ግን የተከለከለ ነው። ለአፍሪካ ሻምፒዮንስ ምድብ ለማለፍ ትላንት አስር ጨዋታዎች በተለያዩ የአፍሪካ ከተሞች ተካሂደዋል። ከእነዚህ ውድድሮች መካከል ቅዱስ ጊዮርጊስ የመጀመሪያ ጨዋታቸውን በኮንጎ ከሌፐርድ ጋር አድርገው አንድ ለዜሮ አሸንፏል። ጎሏ በ 28 ኛው ደቂቃ በአዳነ ግርማ የተገኘች ስትሆን ጨዋታው ሊጠናቀቅ አስር ደቂቃ ሲቀረው አዳነ በቀኝ ካርድ ከሜዳ ወጥቷል። ውጤቱ ቅዱስ ጊዮርጊስ በሜዳ የሚያደርገውን ቀጣይ ጨዋታ የተሻለ እድል እንዲኖረው ያደርገዋል። ማላዊ ከ2019 የአፍሪካ ዋንጫ ከ2018 ቻን ውድድር አስዋን ማግለሏን አስታወቀች። የማላዊ እግር ኳስ ማህበር ውሳኔውን ያስታወቀው መንግስት የውጭ አሰልጣኝ እንደማይቀጠር በማስታወቁ ነው። የእግር ኳስ ማህበሩ አሰልጣኝ ለመቅጠር ከመንግስት ጋር ሀምሳ ሀምሳ የደሞዝ ክፍያ ተስማምቶ የነበረ ቢሆንም ከወራት ምክክር በኋላ መንግስት የስፖርት ሚኒስትሩ ያቀረበውን ሀሳብ ውድቅ በማድረጉ ነው የማላዊ እግር ኳስ ፌዴሬሽን ራሱን ከመጪው የአፍሪካ ውድድር ያገለለው። የሻምፒዮንስ ሊግ በአስር ልጅ የተጫወቱት አርሰናሎች ለሰባተኛ ጊዜ ከሻምፒዮንስ ሊግ ውጭ ሆኗል። በመጀመሪያው ግማሽ ጭሩ ጨዋታ ብቻ ሳይሆን ጎል በማግባቱም ቅድሚያ የያዙት አርሰናሎች ምናልባት በመጀመሪያው ጨዋታ በባየር ሙኒክ ከደረሰባቸው አስደንጋጭ ሽንፈት ሊያገግሙ ይችላሉ የሚል ተስፋ አጭሮ ነበር። በሀምሳ ሶስተኛው ደቂቃ የዳኛው ውሳኔ ባያተን ነው። በዋልኮት ግሩም ጎል ሲመሩ እረፍት የወጡት አርሰናሎች በሀምሳ ሶስተኛው ደቂቃ የአርሰናል ተከላካይ በቀይ መውጣቱን ተከትሎ የተገኘውን ፍጹም ቅጣት ምት ሎቫንዶቭስኪ ከመረብ ካገናኘ በኋላ ጀርመኖች ውበትና ብልሃት በተላበሰ ጨዋታ ጎል ከማስቆጠር የገደባቸው የጨዋታ ጊዜ ማለቁ ብቻ ነበር። አርሰናልን በሜዳው አምስት ለአንድ በድምሩ ሁለት ለአስር በማሸነፍ ለሩብ ፍጻሜ አላፊ ሆነዋል። የጀርመን ደጋፊዎች ሶፍት በመወርወር የመግቢያ ትኬቱ ዋጋ መናር ተቃውሟቸውን ሲገልጹ የአርሰናል ደጋፊዎች በበኩላቸው ለ20 ዓመታት ያስጨፈሯቸውን ፈረንሳዊ አሰልጣኝ አርሰን ፊንገር እንዲለቁ የሚጠይቅ ጽሑፍ ይዘው ታይተዋል። ናፖሊ በሪያል ማድሪድ 3 ለ1 በድምሩ 6 ለ2 ተሸንፎ ከሩብ ፍጻሜ ውጭ ሆኗል። ባርሴሎና አስደናቂ ስድስት ለአምስት የድምር ውጤት በፓሪሰን ጀርመን ላይ ያገኘው ድል በውድድሩ ታሪክ የመጀመሪያው ከሽንፈት በኋላ ድል ያደረገ ቡድን አድርጎታል። ቦርሲያ ዶርትመንድ ቤኒፊካን አራት ለዜሮ በድምሩ አራት ለአንድ አሸንፎ ለሩብ ፍጻሜ ካለፉት ቡድኖች ተቀላቅሏል። ፒሬ ኤምሪካ ብሚያንግ ሀትሪክ በሰራበት በዚህ ጨዋታ ቡድኑ ከሶስት ዓመት በኋላ ለሻምፒዮንስ ሊግ ሩብ ፍጻሜ ጨዋታ ለመጀመሪያ ጊዜ ማለፉ ነው። በሚያስገርም የጨዋታ ሳምንት አራት ቡድኖች ለሩብ ፍጻሜ ማለፋቸውን አረጋግጠዋል። ቦርሲያ ዶርትመንት፣ ሪያል ማድሪድ፣ ባርሴሎናና ባየር ሙኒክ ወደ ቀጣዩ ዞር ያለፉ ቡድኖች ሆነዋል። ነገ ጁቬንቱስ ከፖርቶ በጁቬንቱስ ስታዲየም ሌስተር ሲቲ ከሲቪላ በኪንግ ፓወር ስታዲየም ይጫወታሉ። ረቡዕ አትሌቲኮ ማድሪድ ከባየር ሊቨርኩሰን፣ ሞናኮ ከማንቸስተር ሲቲ ጋር በሚያደርጉት ጨዋታ የተቀሩት ለሩብ ፍጻሜ ያለፉ አራት ቡድኖች ተለይተው ይታወቃሉ። ቀጣዩ የውድድር ድልድል አርብ በስዊዘርላንድ በሚወጣ ዕጣ ይታወቃል። እጣው ክፍትና ነጻ በመሆኑ የአንድ ሀገር ቡድኖች እርስ በርስ ሊጋጠሙ ይችላሉ። በዕጣው መጀመሪያ የወጣው ቡድን በሜዳው የመጀመሪያውን ጨዋታ ያደርጋል። የሩብ ፍጻሜ ጨዋታው በመጪው ወር የሚካሄድ ይሆናል። ከዚሁ ከሻምፒዮንስ ሊግ ሳንወጣ የአውሮፓ ሕብረት እግር ኳስ ማህበር አርሰናልን፣ ባየር ሙኒክንና ናፖሊን ደጋፊዎቻቸው ባሳዩት ያልተገባ ባህሪ እንደሚቀጥ አስታውቋል። ባየር ደጋፊዎቹ የመግባ ትኬት ዋጋ መናሩን በመቃወም በኤምሬት ስታዲየም ወደ ሜዳ በወረወሩት ሶፍት ጨዋታ እንዲዘገይ በማድረጋቸው የአርሰናል ደጋፊዎች ከአምስት ለአንድ ሽንፈት በኋላ ሜዳውን በመውረራቸው ሲሆን፣ ናፖሊ በማድሪድ በአጠቃላይ ስድስት ለሁለት ሽንፈት ከደረሰበት በኋላ ደጋፊዎቹ መተላለፊያዎቹን በመዝጋት በመወርወር ና ርችት በማብራት ባሳዩት ያልተገባ ባህሪ ክስ ተመስርቶበታል የአውሮፓ ሊግ ስምንት የመጀመሪያ ጨዋታዎች በተለያዩ ከተሞች ተካሂደዋል ሜዳው አስቸጋሪ በነበረው ጨዋታ ማንቸስተር ዩናይትድ ነጥብ ተጋርቶ መውጣቱ ሐሙስ በሜዳው ኦልድ ትራፎርድ የሚያደርገውን ጨዋታ ተስፋ የተሞላበት አድርጎለታል ፖርቹጋላዊ አሰልጣኝ ጆሴ ደረቅ ወጣ ገባ በነበረው ሜዳ ያደረጉት ጨዋታ በ35 ኛው ደቂቃ በማካትሪያን በተቆጠረች ጎል ባገኙት ውጤት አልተከፉም። ዛሬ በስታንፎርድ ብሪጅ ለኤፍኤ ካፕ ፍጻሜ የቀድሞ ቡድናቸውን ቼልሲን የሚገጥሙት ጆሴ ሞሪኞ ሐሙስ በኤሮፕያ ሊግ ከሮስቶቭ ጋር የመልሱን ጨዋታ ያደርጋሉ። በተመሳሳይ ሻልካ ከግላድባህ አንድ ለአንድ ተለያይቷል። ሊዮ ሮማን አራት ለሁለት ሲረታ ሴልታቪጎ ክራስኖዳርን ሁለት ለአንድ አሸንፏል። የአውሮፓ ሊግ ስምንቱ የመልስ ጨዋታ ሐሙስ ይካሄዳል። ቅዳሜ በተደረገ በእንግሊዝ ኤፍ ኤ ካፕ ጨዋታ ማንቸስተር ሲቲ ሚድልስብሮን ሁለት ለዜሮ ሲረታ አርሰናል ሊንከን ሲቲን አምስት ለዜሮ አሸንፏል። በኤፍኤ ካፕ ቶትንሃም የሚል ዌል እጅ ሰጥቶ አያውቅም። ሁለቱ ቡድኖች 14 ጊዜ ተገናኝተው ቶትንሃም 12 ጊዜ አሸንፏል፣ ሁለቱን ነጥብ ተጋርቶ ወጥቷል። ትላንት በተደረገው ጨዋታም 6 ለ0 በማሸነፍ ለኤፍኤ ዋንጫ ሩብ ፍጻሜ አላፊ ሆኗል። የሩብ ፍጻሜ ጨዋታ ድልድል ዛሬ ማምሻውን በስታንፎርድ ብሪጅ ከቸልሲና ማንቸስተር ዩናይትድ ጨዋታ በኋላ ይፋ ይሆናል። በእንግሊዝ ፕሪምየር ሊግ 28ኛ ሳምንት ቅዳሜ ሶስት ጨዋታዎች ሲተላለፉ ሶስት ጨዋታዎች ተካሂደዋል። ቦርማውዝ በዘንድሮ ፕሪምየር ሊግ ላለመውረድ የሚያደርገውን ትግል ዌስትሃምን ሶስት ለሁለት በማሸነፍ አጠናክሯል። ጆሹዋ ኪንግ በ31ኛው በ48ኛው ና በዘጠናኛው ደቂቃ በአገባቸው ጎሎች ሀትሪክ ሰርቷል። ቡድኑንም ከወራጅ ዞኑ በስድስት ነጥብ እንዲርቅ አድርጓል። ኤቨርተን ዌስት ብሮምን 3 ለ0 ረትቷል። ኡማር ኒያስ በ69 ኛው ና በ79 ኛው ባስቆጠረው ሁለት ጎል የ3 ነጥብ ባለቤት ሆኗል። ኤቨርተን ሀልሲቲ ስዋንሲን 2 ለ1 አሸንፏል። ሀልሲቲ ቅዳሜ ወደ ኤቨርተን ተጉዞ ኤቨርተንን ይገጥማል። ድል ከቀናው የመውረድ ስጋቱ ይቀንሳል። ትላንት በአንፊልድ በተደረገው የሊቨርፑልና ና የበርንሌይ ጨዋታ ሊቨርፑል 2 ለ1 አሸንፏል። በጀርመን ቡንድስሊጋ ቅዳሜ 6 ጨዋታዎች ተስተናግደዋል። ባየር ሙኒክ ጭንቀት ባልታየበት ጨዋታ ፍራንክፈርትን 3 ለ0 ባሊያንስ አሬና አሸንፏል። ጎሎቹም ሁለቱ በሎቫንዶቭስኪ እና አንድ በዳግላስ ኮስታ ተመዝግቧል። ፖላንዳዊ አጥቂ ሎቫንዶቭስኪ በ136 የባየር ጨዋታ 100 ጎል አስቆጥሯል። ማሪዮ ጎሜዝ ለቮልፍስበርግ ያስቆጠረው ብቸኛ ጎል ሊፕዚንግን በሜዳው ነጥብ አስጥሎቷል። ቡንዲስ ሊጋውን ሁለተኛ ሆኖ የሚከተለው ሊፕዚንግ አንድ ለዜሮ መሸነፉና ነጥብ መጣሉ ከመሪው ጋር ያለውን ልዩነት አስፍቶታል። ሮብለት ሩብለት፣ ቤኔፊካን አራት ለዜሮ በሻምፒዮንስ ሊግ የረታው ዶርትመንድ በሀርታ ሁለት ለአንድ ተረቷል። በኦሎምፒያ ስታዲየም በተደረገው በዚህ ጨዋታ በ11ኛው ደቂቃ በቀድሞው የቸልሲ ተጫዋች ሰለሞን ካሉ የመጀመሪያዋ ጎል ተመዘገበች። ፔሪ ኤምሪክ ሙሪክ አብሚያንግ በ55ኛው ደቂቃ ቡድኑን አቻ አደረገ። ሀርታዎች በ71ኛው ደቂቃ ከመረቧ ባሳረፉት ጎል አሸናፊ ሆነዋል። ፍራይበርግ ከሆፈንሃይም አንድ ለአንድ፣ ኢንጉሽታድ ከኮለን ሁለት ለሁለት ተለያይተው ነጥብ ተጋር ተወጥቷል። ሰባት ቢጫና ሁለት ቀይ ካርድ የታየበት የደርምሽታድና የማይንዝ ጨዋታ በደርምሽታድ ሁለት ለአንድ አሸናፊነት ተጠናቋል። ትናንት ሻልካ አጎስበርግን ሶስት ለዜሮ ሲረታ፣ ሃምቡርግ ግላድ ባህን ሁለት ለአንድ አሸንፏል። አርብ ቦሩሲያ ዶርትመንድ ከኢንጉሽታድ ጋር በሚያደርገው ጨዋታ ሀያ አምስተኛ ሳምንቱ የቡንደስሊጋ ጨዋታ ይጀምራል። የዓለም ቁጥር አንዱ የሜዳ ቴኒስ ተጫዋች አንዲ ሞሪ በአስገራሚ ሁኔታ በህንድ ኦፕን ውድድር ሁለተኛው ዙር ከውድድር ውጭ ሆኗል። የ26 ዓመቱ ካናዳዊ ቫስክ ፖስፒሰል 64 76 በሆነ ውጤት አሸንፎታል። በተመሳሳይ ውድድር ፊግኒኒ ሶንጋን 21 ሲያሸንፍ ፋርቬካ ሎሬንሶን 63 ና 64 በአጠቃላይ 2ለ0 አሸንፏል። በሴቶች ተመሳሳይ ውድድር የብሪታንያ ቁጥር አንድ ጆዋና ኮንታ በካሮላይን ጋርሲያ 63 36 ስድስት ለሰባት በሶስተኛው ዙር ተሸንፋ ከውድድር ውጭ ሆናለች። የህንድ ኦፕን ሜዳ ቴኒስ ውድድር እስከ እሁድ ይቀጥላል። የብስክሌት ውድድር ሁለት መቶ አስር ኪሎ ሜትር በሚፈጀው የአምስተኛው ደረጃ የዓለም የጎዳና ላይ ብስክሌት ውድድር በጣሊያን ቴርኖ ትላንት ተካሂዷል። በውድድሩ ስሎቫኪያው ተወዳዳሪ ፒተር ሳጋና አሸንፏል። ፈረንሳዩ ቲቡት ፒኖት ሁለተኛ ሆኗል። የስሎቫኒያ ተወላጅ ፕሪሞዝ ሶስተኛ፣ ግራንድ ቶማስ ከታላቋ አብሪታንያ አራተኛ ሆኗል። በፓሪስ ኒስ በተካሄደው ሌላ የብስክሌት ውድድር ሰርጊዮ ሃኖ አሸናፊ ሆኗል። ለሳምንቱ ያዘጋጀነው ዋና የስፖርት ዘገባ ይኸው ነበር። አብራችሁን ስለቆያችሁ ከልብ እናመሰግናለን። መልካም ሳምንት።